እነዚህ ግዛቶች በህገ መንግስታዊ ድንጋጌ እንዲዋሃዱ የተወሰነው እንደ ጎርጎሮሳውያን አቆጣጠር በ1867 ነበር። ዛሬ ካናዳ በስፋት የምትታወቅበት ሁለት ኦፊሴላዊ ቋንቋዎችን መሳ ለመሳ የመጠቀም ፖሊሲዋን መነሻው ይኸው የብሪታንያ የሰሜን አሜሪካ ህግ እየተባለ የሚጠራው የ1867 ድንጋጌ ነው። ድንጋጌው የእንግሊዝኛና የፈረንሳይኛ ቋንቋዎች በህግ አውጪው እና በፍርድ ቤቶች አካባቢ ጥቅም ላይ እንዲውሉ ቢወስንም አገሪቱ እንደ ጎርጎሮሳውያን አቆጣጠር እስከ 1960ዎቹ ድረስ የእንግሊዝኛ ቋንቋ ተናጋሪ ሀገር ሆና ቆይታለች። ሆኖም አብዛኛው ነዋሪዋ ፈረንሳይኛ ተናጋሪ በሆነው በኪውቤክ ግዛት ተሟጋቾች በተነሳና ዝምተኛው አብዮት ተብሎ በተጠራው እንቅስቃሴ መነሻነት አገሪቱ በ1969 በኦፊሴል ደረጃ ፈረንሳይኛና እንግሊዘኛ በህግ ደረጃ እኩል እንዲሆኑ ስትወስን፣ በ1982ም ድንጋጌው በህገ መንግስት ማሻሻያው እንዲካተት ተደርጓል። በቶሮንቶ የሕግ ባለሙያ የሆኑት አቶ ዳንኤል ጥላውን ይህ ሕግ ካናዳን ከመበታተን እንደታደጋት ነው የሚገልጹት። ቋንቋን ግዛታዊ መፍትሄ ብቻ መስጠት፣ የተወሰነ ግዛት ቋንቋ ማድረግ በቋንቋ ላይ የተመሰረተ ፌዴሬሽን የነበረውን ወደዛ የተመሰረተ ፌዴሬሽን ያደርገዋል እና እንደውም ግዛታዊ መፍትሄ ብቻ መስጠት በጣም አደገኛ ነው። ይሄ ባይሊንጓል የሆነ መፍትሄ መስጠት የአገር አንድነትም የበለጠ ያጠናከራል። ካናዳም ውስጥ የሆነው ይሄ ነው። ኪቤክ ውስጥ ብቻ ፈረንሳይኛ ሊሚትድ ሆኖ በቆየባቸው ዘመኖች ግዛታዊ መፍትሄ በተሰጠውበት ጊዜ ማለት ነው። የኪቤክ የመገንጠብ ጥያቄ የበለጠ እየተስፋፋ እየጠነከረ ስር እየሰደደ መጡ። ወደ ሪፈረንደም ደረጃ የደረሰበት ጊዜ ነበር። ነገር ግን ፈረንሳይኛ እና እንግሊዝኛ የካናዳ ኦፊሴላዊ ቋንቋ ብቸኛ ተናጋሪ ማፍጠር ከተቻለ በኋላ ቋንቋን መሰረት ያደረገ ይዘት ጥያቄ ተርዷል። ሀያ ሁለት ሚሊዮን ያህል ነዋሪዎቿ እንግሊዝኛ ወይም ፈረንሳይኛ ቋንቋን ይናገራሉ ተብሎ በሚታመንባት ካናዳ የኦፊሴላዊ ቋንቋ ድንጋጌው ግለሰቦች ሁለት ቋንቋ እንዲናገሩ ባያስገድድም፣ መንግስታዊ ተቋማት ግን ተገልጋዮች በመረጡት ከሁለቱ ቋንቋዎች በአንዱ ግልጋሎት የመስጠት ግዴታ አለባቸው። ይህንንም የኦፊሴላዊ ቋንቋዎች ኮሚሽን የሚባል ተቋም ይቆጣጠራል። አቶ ዳንኤል ካናዳ ለኢትዮጵያ ልትሰጡ የምትችለው ትምህርት ይኖራሉ ብዬ ጠይቄያቸው ነበር። ኢትዮጵያ ከካናዳ ብዙ ነገር ልትማር ትችላለች። መጀመሪያ መማር ያለብን ነገር የሀገር አንድነት ትልቅ ቫሊዩ ነው። የሀገር አንድነት ስጋት የሚሆኑት እዚህ አይነት ኢሹዎችን ዲሞክራሲያዊ በሆነ መንገድ፣ ማህበራዊ ሳይንስን ማዕከል ባደረገ መንገድ ሁሉንም ሰዎች በተለያየ ወገን ያሉ የክርክሩን አካሎች በሚያስደስተው በሚያግባባ መልክ መፍታት ይቻላል። ዲሞክራሲያዊ በሆነ መንገድ ይህን ነገር ማድረግ እንደሚቻል ካናዳ ትልቅ ምሳሌ ነው። ለዶቼቬሌ ሬዲዮ ለተጠናቀረው ዘገባ አክመል ነጋሽ ቶሮንቶ